the voice of America፣ ካለፈው ሰኞ አንስቶ ለአምስት ቀናት በአፍሪካ ይፋዊ የስራ ጉብኝት በማድረግ ላይ የሚገኙት የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ሊንከን ያለፉትን ሁለት ቀናት የኬንያ ቆይታቸውን አገባደው በናይጄሪያ እንዲሁም በሴኔጋል ለሚያደርጉት ቆይታ ወደ አቡጃ አቅንተዋል። በኬንያ ቆይታቸው ኢትዮጵያን ጉዳይ ጨምሮ ቀጠናዊ ጸጥታን እንዲሁም ሰላምና ኮቪድ-19ን የአየር ንብረትን በሚመለከቱ ጉዳዮች ዙሪያ ከፕሬዚዳንት ኡሁሩ ኬንያታ እና ከኬንያ ከፍተኛ ሚኒስትሮች ጋር ተወያይተዋል። የውጭ ጉዳይ ሚኒስትሩ ዛሬ በአቡጃ ቆይታቸው ከናይጄሪያው ፕሬዚዳንት ሙሐመዱ ቡሃሪ፣ ከምክትል ጠቅላይ ሚኒስትር የሚ አሲንባጆ ና ከሌሎች ሀገሪቱ ከፍተኛ ባለስልጣናትም ጋር ይወያዩ ተብሎ ይወያያሉ ተብሎ ይጠብቃል። ዲሞክራሲን፣ የአየር ንብረት ለውጥንና ኮቪድ-19ን በሚመለከቱ ርዕሰ ጉዳዮች ላይ እንደሚያተኩር በተጨማሪም የፕሬዚዳንት ጆ ባይደንን አስተዳደር በአፍሪቃ ላይ ያለውን ፖሊሲ የተመለከተ ንግግር እንደሚያሰሙም ይጠበቃል። ለሙሉ ዘገባው ኤደን ገረመው የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ማክሰኞ እለት በናይሮቢ ኬንያ ከኬንያ የካቢኔ ጸሐፊና ውጭ ጉዳይ ሚኒስትር ራቸል ኦማሞ ጋር በመሆን በጋራ ሁለቱ ሀገራት በተስማሙባቸው ጉዳዮች ላይ ለጋዜጠኞች መግለጫ ሰጥተዋል። የኬንያ የውጭ ጉዳይ ሚኒስትር ራቸል ኦማሞ የውጭ ጉዳይ ሚኒስትሩ በኬንያ መገኘታቸው የኬንያና የዩናይትድ ስቴትስን ወዳጅነትና ግንኙነት ጥንካሬ የሚያመላክት ነው ያሉ ሲሆን በዋዜማው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በተለያዩ ጉዳዮች ላይ ከፕሬዝዳንት እሁሩ ኬንያታ ጋር ውይይት አድርገው እንደነበረ አስታውቋል። በዕለቱም ኮቪድ-19 ለመቋቋም ሀገራቸው ከዩናይትድ ስቴትስ ለተቀበለቻቸው ከፍተኛ ቁጥር ስላላቸው ድጋፎች እንዲሁም ዘርፈ ብዙ ትብብሮችን በተባበሩት መንግስታት የጸጥታ ምክር ቤት በኩል ለማድረግ መወያየታቸውን ሚኒስትሯ ገልጸዋል። በሌላ በኩል የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሰኞ ዕለት ከኬንያው ፕሬዝዳንት እሁሩ ኬንያታ ጋር የኮቪድ-19 ክትባትን ማዳረስ ላይ በተስማሙባቸው ጉዳዮች ጉዳዮችን፣ በማንሳት ከአፍሪካ ህብረት ከአፍሪካ የበሽታ መከላከልና መቆጣጠር ሲዲሲ አፍሪካ እንዲሁም ዓለም አቀፍ የኮቪድ አስራ ዘጠኝ ህብረት ኮቫክስ ጋር በመሆን በመላው አህጉሪቱ የክትባት ተደራሽነት እንዲኖር እየሰሩ መሆናቸውን እንዲህ ሲሉ ገልጸዋል። እስካሁን ድረስ ለአርባ ሶስት የአፍሪካ ሀገራት ሃምሳ ሚሊዮን ክትባት አከፋፍልናል። ከዚህ ውስጥ አራት ሚሊዮን ክትባቶች ለኬንያ የተሰጡ ናቸው። ከዚህ በተጨማሪም የአንድ ነጥብ ዘጠኝ ቢሊዮን ዶላር ድጋፍ ለአፍሪካ የለገስን ሲሆን 76 ሚሊዮኑ ለኬንያ የተበጀተ ነው። ይህ እርዳታ ታዲያ ምንም አይነት ፖለቲካዊ ዓላማ ሳይኖረው ህይወትን ለማዳን ብቻ ያለመ ነው ብሊንከን በአፍሪካ በተለያዩ የአቅርቦት ችግሮች ምክንያት ክትባቱ ሊስተጓጎል ቢችልም፣ ነገር ግን ዓለም አቀፍ ተቋማትና የበጎ አድራጎት ድርጅቶች ፈተናውን ለማለፍ እየሰሩ ነው ብለዋል። ከዚሁ ጋር በተያያዘም ዓለም አቀፉ የግብረስናይ ድርጅት ሜርሲ ኮርፕስ ዩናይትድ ስቴትስ አፍሪካ በምግብ ደህንነት ችግርና በአየር ንብረት ለውጥ የተነሳ ቀድሞውንም የነበሩባቸው ችግሮች በኮቪድ-19 መባባሳቸውን ገልጸው የዩናይትድ ስቴትስ መንግስት ተጨማሪ ድጋፍ እንዲያደርግ ጥሪ አቅርቧል። በሌላ በኩል የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመግለጫቸው ላይ ኬንያ ለታዳሽ ኃይሎች መዋለን ዋይ ሞዴል መሆን የምትችል ሀገር መሆኗን በመጥቀስ እንደ አውሮፓውያን አቆጣጠር በመጪው ሀያ ሰላሳ መቶ በመቶ ታዳሽ ኃይሎችን እንደምትጠቀምና የልማትና የፋይናንስ ኮርፖሬሽንም በኬንያ በንፋስ ኃይል የሚሰራ ግብርናን ለማቋቋም ማቀዱን አስታውቋል። ብሊንከን ይህን ጉዳይ ከዚህ ስብሰባም በኋላም በኬንያ በተባበሩት መንግስታት ድርጅት የአየር ንብረት መርሃ ግብር ላይ ተገኝተው እንዲህ ሲሉ አብራርተውታል። ዛሬ ዓለም የሚበክለውን ፕላስቲክ ለመዋጋት ጥረታችንን ከፍ እናደርጋለን። ዩናይትድ ስቴትስ የውቅያኖስ ውስጥ የፕላስቲክ ብክለትን ለመቀነስ እንደምትሰራ ታስታውቃለች። እነዚህ ድርድሮች በመጪው የካቲት 2022 የተባበሩት መንግስታት ድርጅት አጠቃላይ የከባቢ አየር ስብሰባን በተመለከተ እናነሳችኋለን። ግባችን ውቅያኖሶችን በመጠበቅ ዓለምን ከፕላስቲክ ብክለት መታደግ ነው። ከዚህ በተጨማሪም ብሊንከን ማክሰኞ ዕለት በሰጡት ጋዜጣዊ መግለጫ የቀጠናው የሰላም ጉዳዮችን ከውሩ ኬንያታ ጋር አንስተው መነጋገራቸውን የገለጹ ሲሆን በኢትዮጵያ ጉዳይ ላይ የዩናይትድ ስቴትስ ልዩ ልዑክ ጄፍሪ ፌልትማን ከአፍሪካ ህብረት ከፍተኛ ተወካይ ኦሊሶንጎ ኦባሳንጆ ጋር በመሆን ያለምንም ቅድመ ሁኔታ ግጭቱ እንዲቆም እየሰሩ መሆኑን አስታውቀዋል። በሌላ በኩል ቀጠናዊ ሰላምን በተመለከተ በሶማሊያ ሽብርተኛው አልሻባብን ለመዋጋት በሶማሊያ የአፍሪካ ህብረት የሰላም አስከባሪ ሰራዊት አሚሶም ጋር ኬንያ አብራ መስራቷን በማድነቅ አልሻባብን ማሸነፍ በምስራቅ አፍሪካ ላለው ሰላም የሚጫወተው ፋይዳ ትልቅ መሆኑን ተናግረዋል። በተጨማሪም የሱዳንን ጉዳይ ያነሱ ሲሆን የተከሰተውን መፈንቅለ መንግስትን አስመልክቶ ህዝቡ ለዲሞክራሲ የሚያደርገውን ጥሪ እንደሚያከብሩና ኬንያም ወታደራዊ የስልጣን ግልበጣን አለመደገፏ እንዲሁም በአፍሪካ ህብረት የሰላምና የጸጥታው ምክር ቤት ውስጥ ሱዳንን ከጸጥታ ጉዳዮች ማገዷን አድንቀዋል። በሱዳን ለተከሰተው ሁኔታም አዲሷ የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሞሊፊ በዚህ ሳምንት በካርቱም በመገኘት ዴሞክራሲና ሰላም ምን ለማምጣት መወያየታቸውንም ጠቁመዋል። ከመግለጫው በመቀጠል ከጋዜጠኞች የተለያዩ ጥያቄዎችን ያስተናገዱት ሚኒስትሩ ከአልጀዚራ ዘጋቢ ካታሪን ሶኢ ዩናይትድ ስቴትስ በአስቸኳይ ዜጎቿ ኢትዮጵያን ለቀው እንዲወጡ ጥሪ ያቀረበችው በዛ ያለው ሁኔታ እጅግ መባባሱና ግጭቱን ለማስቆም የሚቻል እንቅስቃሴ አለመኖሩን ያመለክታሉ ወይ? በሚል ለቀረበላቸው ጥያቄ እንዲህ ብለዋል። በመላው ኢትዮጵያ እየተባባሰ በመጣው ግጭትና ብጥብጥ የተነሳ ስጋት ውስጥ ነን። የሀገሪቱ አንድነት ስጋትና ደህንነት ስጋት ውስጥ እንዳለ ይታየናል። በዚህም የተነሳ የመጀመሪያ ኃላፊነትና ኃላፊነታችን ዜጎችን ደህንነት ማስጠበቅ ነው። ብሊንከን አያይዘውም በኢትዮጵያ ያሉ አሜሪካውያን ባገኙት አማራጭ በሙሉ በመጠቀም ሀገር ለቀው እንዲወጡም አሳስበዋል። ብሊንከን ነገሮች ወደ ነበሩበት ይመለሳሉ ብለን እናስባለን፣ ያኔ ወደ ኢትዮጵያ ለመመለስም ምቹ በሚሆንበት ሰዓት ዜጎቹ ይመለሳሉ ብለዋል። ብሊንከን አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲም መሰረታዊ የስራ ኃላፊዎችን ብቻ ይዞ ሰራተኞቹን እንዲቀንስ ከቀናት በፊት መመሪያ እንደተሰጠውም አስታውቀዋል። ከዚህ በተጨማሪም ህወሓትና መንግስት ኦነግ ሸኔ ሲል የሚጠራው የኦሮሞ ነጻነት ሰራዊት ቡድን ወደ አዲስ አበባ የሚያደርጉትን ጉዞ በመክታት ለውይይት እንዲቀመጡ፣ መንግስትም የታሰሩትን እንዲፈታና ሁሉም አካላት በህገ መንግስቱና በሰላም ለመመራት ወደ ስምምነት እንዲመጡ ጥሪ አድርገዋል። ከዚህ በተጨማሪም ዩናይትድ ስቴትስ በጠቅላይ ሚኒስትር አብይ አህመድ ህጋዊ መሪነት ታምናለች ወይ? ከሆነስ የህወሓት አብይን ለመጣል ያለውን ፍላጎት እንዴት ያዩታል? በሚል ለቀረበላቸው ጥያቄ እንደሚመስለኝ በህገ መንግስቱ መሰረት የተመረጡት ጠቅላይ ሚኒስትር አብይ ጋር ያለውን ልዩነት ለመፍታት በሚያሳዝን ሁኔታ ሁሉም አካላት ፖለቲካዊ መፍትሄን ከመፈለግ ይልቅ በወታደራዊ ሀይል ለመፍታት ወስነዋል ያሉ ሲሆን በሁሉም አካላት የተፈጸሙ በሎች በሙሉ በአስቸኳይ ቆመው መወያየቱ እንደሚበጅም ደጋ ግመው ተናግረዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኬንያ ቆይታቸውን ፈጽመው ወደ ናይጄሪያ አቡጃ ያመሩ ሲሆን በዛም ከፕሬዝዳንት ሙሐመድ ቡሃሪ ከምክትል ጠቅላይ ሚኒስትር የሚ ኦሲንባጆ በዴሞክራሲ በአየር ንብረት ለውጥ ና ኮቪድ አስራ ዘጠኝ ዙሪያ ይወያያሉ። ተጨማሪም ሚኒስትሩ ዩናይትድ ስቴትስ በአፍሪካ ላይ ስለምታራመደው ፖሊሲም ይፋ እንደሚያደርጉም ይጠበቃል። የውጭ ጉዳይ ሚኒስትሩ ነገ ወደ ዳካር ሴኔጋል የሚያቀኑ ሲሆን ከፕሬዝዳንት ማኪያሳል ና ከውጭ ጉዳይ ሚኒስተሩ አይሳቲ ታልሳል ጋር በሁለቱ ሀገራት ግንኙነት ዙሪያ እንደሚወያዩም ይጠበቃል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ። ይህ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጉዞ ጋር ተያይዘው ናይሮቢ የሚገኘው ዘጋቢያችን ገልሞ ዳዊት ሁለት ተንታኞችን አነጋግሯል እንደሚከተለው ይቀርባል። ሙሪቲ ሙቲጋ በቀውስ ጉዳዮች ላይ የሚሰራው የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ቢሮ የፕሮጀክት ዳይሬክተር ናቸው። ዩናይትድ ስቴትስ የምስራቅ አፍሪካ ሁኔታ አሳሳቢ እንደሆነ እየገለጸች ባለችበት ጊዜ የውጭ ጉዳይ ሚኒስትሯን መላኳ የሚጠበቅ እንደሆነ ምትጋ አመልክተው፣ በተለይ ኢትዮጵያ በምስራቅ አፍሪካ በሕዝቧ ብዛት ቀዳሚ መሆኗ በዓለም አቀፍ ሰላም ማስከበር ዘመቻም ልምድ ያካበተች ሆና ራሷ የጸጥታ ፈተና ውስጥ መግባቷ አሜሪካን ጨምሮ ሁሉንም እያሳሰበ መሆኑን ገልጸዋል። ይህ ለአካባቢው በጣም አሳሳቢ ወቅት ነው ያለው ሁኔታ በቀጠናው ተስፋ ተጥሎባ የነበረው ሱዳንና ኢትዮጵያ ከመስመር ውጭ እየሄዱ መሆናቸውን የሚያሳይ ነው። በታሪክስና ታጣቂ ኃይሎች እንዲህ አይነቱን ያለመረጋጋት ወቅት እንደ መልካም አጋጣሚ ይጠቀማሉ። የአፍሪካ ቀንድ በአሳሳቢ ወቅት ላይ ያለ የሱዳንና የኢትዮጵያ አይነት ክስተት ሲፈጠር ሌሎች የውጭ ኃይሎችም አጋጣሚውን ሊጠቀሙበት ይችላሉ። ሌላ ደግሞ ይሄ ነገር እየሆነ ያለው በኢትዮጵያ በግብፅና በሱዳን መካከል በአባይ ውሃ አጠቃቀም ላይ አለመግባባት ባየለበት ወቅት በመሆኑ ቀጠናው እንደ በፊቱ የጃዙር ጦርነት ሜዳ እንዳይሆን በፍጥነት መፍትሄ መገኘት አለበት። የቀውስ ጥናት ባለሙያዎች እንደሚሉት የፖለቲካ ቀውስ ሲከሰት ሰዎች ራሳቸውን ለመከላከል ይታጠቃሉ። ይህ ግትርነትን ስለሚያስከትል መፍትሄ ማግኘት አለበት። በዚህም ሱዳን ወደ ሲቪል አስተዳደር ብትመለስ፣ በተለይ ደግሞ ኢትዮጵያ በቀጠናው ወሳኝ ሀገር በመሆኗ ኢትዮጵያውያን ለጉዳያቸው በተቻለ ፍጥነት መፍትሄ የሚፈልጉ መልካም ነው። ሙሪቲ በተለይ አፍሪካ ውስጥ ነፍጥ ባነገቡ እና በመንግስት አስተዳደሮች መካከል ስለሚካሄድ ግጭቶች ሲናገሩ እንዲህ አይነት ሁኔታ የሀገረ መንግስት ምስረታቸውን በአግባቡ ባላጠናቀቁ ወይም ማህበራዊ እና አስተዳደራዊ ተግባሮቻቸውን በተገቢ መንገድ ባላቀናጁ ሀገሮች ውስጥ እንደሚከሰት ጠቁመዋል። ለዚህም አህጉሪቱ ውስጥ በነፍጥ የሚታገሱ የመንግስት ግልበጣ አድራጎቶችን ለመከላከል የየአካባቢው በየነ መንግስታዊ ተቋማትና የአፍሪካ ህብረት ተግባራዊ እርምጃዎችን መውሰድ አለባቸው ሲል መክረዋል። I think the most important point now is to impress upon the actors በሁለቱም አካላት ላይ ጫና መደረግ ያለበት ይመስለኛል። አንዳቸውም በውጊያ ቢያሸንፉ ብቻቸውን ፖለቲካውን ማረጋጋት አይችሉም። ይሄ መሰረታዊ የፖለቲካ ችግር በንግግር መፈታት ያለበት ነገር ነው። በአሁኑ ጊዜ አዲስ አበባ ለትግራይ የሰብአዊ ድጋፍ መንገድ ብታመቻች ምናልባት የትግራይን ቅራኔ አረጋግቶ ለንግግር መንገድ ሊከፍት ይችላል። ለኢትዮጵያ ብቻ ሳይሆን ለአፍሪካም ወሳኝ የሆነችው አዲስ አበባን ለመቆጣጠር የሚደረግ ሌላ የትጥቅ ንቅናቄ የማድረጉ ምርጫም የሚታሰብ አይደለም። ስለዚህ ሁለቱም ጉዳዩን በትክክል ማጤን አለባቸው። አዲስ የፖሊሲ አቅጣጫም ከኢትዮጵያ መምጣት አለበት። የውጭ ኃይሎች ደግሞ ሁለቱ አካላት በየኖታቸውን በድርድር እንዲፈቱ መጠየቅ ነው የሚችሉት። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነቶች መምህሩ ዶክተር ዮናስ አሽነ የብሊንከን ጉብኝት በኢትዮጵያ ሰላም እንዲሰፍን በጎ ጫና ለማሳደር ከሆነ መምጣታቸው መልካም እንደሆነ ገልጸው ዩናይትድ ስቴትስ በቅርቡ በኢትዮጵያ ላይ እየወሰደች ናት ያሉትን አቋም ተችተዋል። በኢትዮጵያ ሰላም እንዲሰፍን ዓለም አቀፉ ማህበረሰብ ማድረግ አለባቸው የሚሉትን እንዲያስረዳሉ እንደምታውቀው ይሄ አፍሪካ ነው። ግሎባል ሳውዝ ከሚባለው ክፍል ነው ግጭቶች ሲነሱ ውጭ ያሉ ሰዎች ወይም የውጭ ትልልቅ ሀገር ነን ብለው አለምን ላይ የራሳችንን ተጽዕኖ እናሰርስናለን ብለው ሀይላቸውን የሚያንቀሳቀሱ አካላት የሚመጡበትን መንገድ በጣም ሰነታዊ በተዋረድ ሀይራርኪ ሴቪየር የሆነ ዳኝነት መንፈስ መምጣት የለባቸው። መምጣት ያለባቸው ስ የራሳቸው ቴዎሪ የሚገነቡ ሰዎች ሊብራል ኢንተርናሽናልም እንኳን በሚፈቅድም ላይ በኮፕሬቲቭ ስፔስ በትብብር መንፈስ መምጣት ነበረባቸው። በኢጋሊተሪያን ወይም የጋርያ የጋርዮሽ የደህንነት ችግሮች ይሰጣሉ። ያንን ሪዘርቭ ለማድረግ ስትመጣ በዓለም አቀፍ መርሆች እና ህጎች ውስጥ ሆነን ነው ማሰብ ያለብን እንጂ የአረቃ እና የምንዝር አይነት ግንኙነት እያሰጠምት መጣ ከሆነ ያ ብዙም እዚህ ሀገርም ለውጥ አመጣል በጣም አዎንታዊ ያልሆኑ አሉታዊ የፖለቲካ ሂደቶችን በማዋለድ ይሆናል። መንግስት በሰላም ሂደቱ ውስጥ አሳታፊ እንደሆነም ዶክተር ዮናስ ይመክራሉ። መንግስት አንዱ ኮንፍሊክት ውስጥ ያለ ሀካለው እና ሁልጊዜ ጉድ ኦፊስ የሚሰጡ ጥሩጣ ስራ አድርገው ሽምግልና ማካሄድ የሚችሉ ከውጭም ከቅርብም የሚመጡ ሀይሎች አሉ። የኔ ጥያቄ ያለው በመንግስት ብቻ ይፈታ ሳይሆን ብዙ መጣ አለው ታውቃለህ። መፍታት ስላለው አማክራለሁ አግዛለሁ ብሎ የሚመጣ ሀይል መቀበሉ ጥሩ ነው። እንደ አፍሪካ ቀንድም እንደ ኢትዮጵያ ስናይ፣ ነገር ግን የሚመጡት ነገር ሲመጡ የዲክቴት የሚያደርግ ይሄን አድርጉ ይህን አድርጉ፣ የራሱ ኮንፍሊክት ፓርቲዎቹ የሚያመጡት ኮንዲሽናሊቲ ስያሉ፣ እንደገና ሽማግሌዎቹ ኮንዲሽን ይዘው ከመጡ ነገሩን በጣም ውስብስብ ያደርጋሉ። መፍትሄዎች መምጣት ያለባቸው ከሁለቱም አካላት መሆኑን የአዲስ አበባ ዩኒቨርሲቲው ዶክተር ዮናስ አሽንም የአይሲጂ ሙሪ ኪሙቲጋም ደጋግመው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት กันหน่อรูวิธีเนี่ย